ለውጡን ለማስቀጠል ሕግ ሥርዓትና ዕርቅ እንደሚያስፈልጉ የሰብአዊ መብቶች ጉባኤ አሳሰበ። በሀገራችን የሕግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በሕግ ሥርዓትና በእርቅ አዝተን ዛሬን ልንሻገርና የጀመርነውን የለውጡ ጉዞ ማስቀጠል አማራጭ የሌለው ነው። አቶ አማህ መኮንን የሰመጉ ሥራ አስፈጻሚ ኮሚቴ ሰብሳቢ ናቸው። በአብይር ዘነዋል ዘገባውን መጠለያም አልሰጠንም ምግብ ዋስትና ምንም አልሰጠንም። ምንም ነገር የለም ባዶ ሜዳ ላይ ነው። ህዝቡ ነው እየረዳን ያለው። ከቤንሻንጉል ከተፈናቀሉ አማሮች የአንደኛውን ድምፅ ነው ያደመጣችሁት። ይህ ለአሰራርም፣ ለንት ለክትትልም፣ ለቁጥጥርም የሚመቸው በነበሩበት ሄደው ይህንን ድጋፍ ቢደረግ ነው ነው አቅጣጫው የአማራ ክልል የአደጋ መከላከልና የምግብ ዋስትና ማስተባበሪያ ጽፈት ቤት ዳይሬክተር አቶ ጀንበሩ ደሴ ናቸው መልስ የሰጡት። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን። ክቡራትና ክቡራን እንደምናመሻችሁ። የዛሬ ሰኞ ታህሳስ 1 2011 ዓ ም ምሽት አስተናጋጆቻችሁ ሰሎሞን አባትና ሰለሞን ክፍሌነን አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት። የሶማሊያ የተወካዮች ምክር ቤት አፈ ጉባኤና በፕሬዚደንቱ መካከል የተቀሰቀሰው አዲስ ንትርክ ሀገሪቱን ወደ ሌላ ፖለቲካዊ ቀውስ እንዳያስገባት ከፍተኛ ስጋት መፍጠሩ ተገለጸ። የንትርኩ መነሻ ሶማሊያ ከኢትዮጵያና ከኤርትራ ጋር በቅርቡ ያደረገችው የሶስትዮሽ ስምምነት መሆኑ ተገልጿል። ዝርዝር ዘገባው እየተቀናበረ ነው። ተጠናቆ እንደደረሰን እናቀርባለን። ኢትዮጵያ የጀመረችውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በሕግና ሥርዓት እንዲሁም በእርቅ መሻገር አማራጭ የለውም ሲል የሰብአዊ መብቶች ጉባኤ አሳስቧል። መንግሥት በግጭቶች ምክንያት ለተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ መኖሪያቸው እንዲመልሳቸው ሰመጉ ጠይቋል። ዝርዝር ዘገባው በአብይ ርዕስ ተይዟል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባህር ዳር የገቡ አምስት መቶ ተፈናቃዮች ከክልሉ መንግሥት ድጋፍ አለማግኘታቸውን ገልጸው ቅሬታ አቀረቡ። ተፈናቃዮቹን ወደ ትውልድ ቦታቸው ለመመለስ የትራንስፖርት አገልግሎት ቢያቀርብም ተፈናቃዮቹ ለመሄድ ፈቃደኛ ሳይሆኑ ቀርተዋል ሲል የክልሉ መንግስት ምላሽ ሰጥቷል። ዝርዝር ዘገባው በመጽሔት ይቀርባል። ዓለም አቀፍ የፍልሰት ሰነድ በአንድ መቶ ሀምሳ አገሮች ጸደቀ። ሞሮኮዊቱ ከተማ ማራኬሽ ውስጥ ዛሬ በተከፈተ የሁለት ቀናት ጉባኤ ላይ የተናገሩት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የፍልሰት ጉዳይ መመራት በአግባቡና ደህንነቱ በተጠበቀ ሁኔታ እንጂ በዘፈቀደና አደገኛ በሆነ መንገድ አይደለም ብለዋል። ለዓለም አቀፉ ስርዓትን የጠበቀና ያልተዛባ የፍልሰት ሂደት ቁልፍ ናቸው ያሏቸውን አብዛኞቹ አውሮፓውያን የሆኑ ሀገሮችን ዋና ጸሐፊው በአድናቆት አንስተዋል። ሰነዱ በሀገሮች ላይ የፍልሰት ፖሊሲዎችን በመጫን ሉዓላዊነታቸውን ሊዳፈር ይችላል፣ ሰዎች ወደ ፈለጉበት ቦታ ሁሉ ባሻቸው ጊዜ መንቀሳቀስ እንችላለን ብለው እንዲያስቡ የሚያደርግ መብት ፈጥሮ ዕውቅና ይሰጠዋል የሚል ስጋት ያላቸው ሁሉ ተሳስተዋል ብለዋል ጉቴሬሽ። ይህ የፍልሰት ሰነድ የሚያደርገው ብቸኛ ቁም ነገር የሰዎች የፍልሰት ሁኔታ ግምት ውስጥ ሳይገባ ሰብአዊ መብቶቻቸው እንዲከበሩላቸው በድጋሚ ማረጋገጥ ብቻ ነው ብለዋል። አክለው ይህ የሕግ አስገዳጅነት የሌለው ዓለም አቀፍ የፍልሰት ሰነድ መሠረታዊ አገልግሎቶችን የማግኘት ዕድልን ማስፋትን፣ ሰዎችን በሕገ ወጥ መንገድ ድንበር ማሾለክና ከቦታ ቦታ ማዘዋወርን ለመቆጣጠር የሚያስችሉ ጥረቶችን ማጠናከርን፣ ጅምላ መድሎና ማግለልን ሙሉ በሙሉ ማስወገድን፣ ሰዎች የሚሰሩት ስራ የተከበረ መሆኑን የሚያረጋግጥላቸው የሥራ ሁኔታ እንዲጠበቅ ማድረግ፣ ወደ ትውልድ ሀገሮቻቸውና የቀድሞ አካባቢዎቻቸው መመለስ የሚፈልጉ ሰዎች ደህንነቱ የተጠበቀና ክብር ያለው ጉዞና መድረሻ እንዲኖራቸው ማድረግን ጨምሮ ሀያ ሶስት ዓላማዎች ያሉት ነው። ሰነዱ ከኢሚግሬሽንና የስደተኞች ጉዳይ ፖሊሲዎቿ ጋር ይጋጫል በሚል ባለፈው ዓመት ታኅሳስ ከስምምነት ሐሳቡ ራሷን አስወጥታለች። የአየር ንብረት ለውጥ እያደረሰ ያለውን ጉዳት ለመቋቋም የሚያስችል እርምጃ ለመውሰድ እየተደረገ ያለው ጥረት እንቅፋቶች እያጋጠሙት መሆኑ ተሰማ። ፖላንድ ካቶቪትዘ ከተማ ውስጥ እየተካሄደ ያለው ሃያ አራተኛው የአየር ንብረት ጉባኤ ሐሳብ ወደፊት እንዳይገፋ እክል የፈጠረው በተባበሩት መንግስታት ድርጅት የተደገፈውን የዓለምን ሙቀት ማሻቀብ የሚያሳይ ሪፖርት ለመቀበል ያንገራገሩ ቁልፍ የሚባሉ ሀገሮች መኖራቸው መሆኑ ተገልጿል። ቁጥራቸው የበዛ በድህነት ውስጥ ያሉ የአፍሪካና የደቡብ እስያ ሀገሮች የአየር ንብረት ለውጡ አሁን እያደረሰባቸው ባለው ጉዳት እየተሰቃዩ መሆናቸውን ገልጸዋል። አገሮቹ እያቀረቧቸው ባሉ ሪፖርቶች የበረታ የውሃ እጥረትና እጅግ የጠነከሩ ማዕበሎች በአካባቢዎች ውስጥ መኖር ከዕለት ወደ ዕለት እየከበደ እንዲመጣ ማድረጋቸውን እያመለከቱ ሲሆን በጉባኤ ላይ እየተሳተፉ ያሉ የዓለም ሳይንቲስቶችም በለውጡ እየተጎዱ ያሉት ድሆቹ ሀገሮች አገሮች መሆናቸውን አረጋግጠዋል። በዓለም በውሃ እጥረት እጅግ ተጎጅ ናቸው ከተባሉት አገሮች ሱዳን፣ ኒጀርና ፓኪስታን ቀዳሚዎቹ መሆናቸውን ዋተር ኤድ የሚባለው ግብረሰናይ ድርጅት አስታውቋል። ምንም እንኳ ድሆቹ ሀገሮች ለውጡን ለመቋቋም ለሚያስችላቸው ፕሮጀክቶቻቸው የሚያውሉት የመቶ ቢሊዮን ዶላር ድጋፍ ለመስጠት ከበርቴዎቹ ሀገሮች ቀደም ሲል ቃል ቢገቡም ቃላቸውን ግን እየጠበቁ አለመሆናቸውን ወተር ኤድ አክሎ ጠቁመዋል። በፓሪሱ የአየር ንብረት ስምምነት መሰረት የዓለም የሙቀት መጠን በያዝነው ምዕተ ዓመት መጨረሻ የኢንዱስትሪ አብዮት ከጀመረበት ጊዜ ከ1.5 ዲግሪ ሴልሽየስ በላይ እንዳይጨምር ለማድረግ የተያዘውን ጣሪያ ለመጠበቅ በመጪዎቹ 11 ዓመታት ውስጥ የተቃጠለ ጋዝ ወይም ካርቦን ዳይኦክሳይድ ልቀት መጠን በ45 ከመቶ መቀነስ እንደሚኖርበት ጠቢባኑ እየጎተጎቱ ናቸው። አድማጮች፣ የዜና በቀጥታ የምትላልፍላችሁ እዚሁ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሁለት ዜጎቿን እጆች አሳልፋ እንድትሰጣት ቱርክ ያቀረበችውን ጥያቄ ሳውዲ አረቢያ ውድቅ አድርጋለች። አንካራ የሳውዲ አረቢያን የቀድሞ ከፍተኛ ባለሥልጣናት የፈለገቻቸው ኢስታንቡል በሚገኘው የሪያድ ቆንሲላ በጋዜጠኛው ጃማል ሃሾጊ ላይ ጥቅምት ውስጥ ከተፈጸመው ግድያ ጋር በተያያዘ ነው። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አብዱል አልዙበይር ዛሬ ለጋዜጠኞች መግለጫ ሲሰጡ፣ እኛ ዜጎቻችንን አሳልፈን አንሰጥም ብለዋል። አንድ የቱርክ ችሎት የአልጋውራሽ መሐመድ ቢን ሳልማን ዋና ረዳትና የዙፋን ችሎት አማካሪ የነበሩት ሳውድ አልቃታኒ እና የሀገሪቱ የደህንነት የቀድሞ ኃላፊ አህመድ አልአሲሪ እንዲታሰሩ ወስኖ ባለፈው ሳምንት ውስጥ የመያዣ ዋራንት ቆርጧል። ሁለቱ ሰዎች ግድያው የተፈጸመው የውንብድና አድራጎት ባካሄዱ ወኪሎች ነው ሲል የሳውዲ መንግስት ባሳወቀ ማግስት ካባረራቸው የመንግስቱ ባለሥልጣናት መካከል የሚገኙ ሲሆን በተለይ ቃታኒ የዩናይትድ ስቴትስም የገንዘብ ሚኒስቴር በግድያው ምክንያት ማዕቀብ ከጣለባቸው 17 ሰዎች መካከል እንደሚገኙ ታውቋል። እንግሊዝን ከአውሮፓ ህብረት አባልነት ያላቅቃል የተባለውን ስምምነት የፓርላማው የህግ መምሪያ እንዲያጸድቅላቸው ለማቅረብ አስበውት የነበረውን ረቂቅ ጠቅላይ ሚኒስትሯ ቴሬሳ ሜይ ዛሬ ሳያቀርቡ ቀሩ። ጠቅላይ ሚኒስትሯ ከህብረቱ ላይ ለሁለት ሳምንታት ያህል ብራስልስ ላይ የሰሩትን የስምምነት ይቅርታ ጠቅላይ ሚኒስትሯ ከህብረቱ ጋር ለሁለት ሳምንታት ያህል ብራስልስ ላይ የሰሩትን የስምምነት ሰነድ የድምፅ ቀን ማሸጋገራቸው እንዲሁም የተመሳቀለውን ፍቺ ይበልጥ አመሳቅሎታል ሲሉ ታዛቢዎች ተናግረዋል። የሕግ መምሪያው እንደራሴዎች ለአራት ቀናት ያደረጉት አተካራ የበዛበት ክርክርና የእንግሊዝ የአውሮፓ ሕብረት ፍቺ ጉዳይ የሚገኝበት ሁኔታ በእንግሊዛውያን ዘንድም እጅ እጅ የሚል ጠረን እየበረታበት በመጣበት ወቅት የሜ ከፓርላማው ህንፃ ያለ ስኬት መውጣት ምናልባት የመንግስታቸውን ፍጻሜም ሳያጭር እንደማይቀር ተተንብየዋል። በመጨረሻም ለምርጫ ቅስቀሳና ዝግጅት ማካሄጃ ከተሰበሰበ መዋጮ ከተገኘ ገንዘብ ላይ ከጋብቻቸው ውጭ ስጋዊ ግንኙነት ለነበራቸው ሁለት ሴቶች አፍ ማስያዣ እንዲከፈል አዘዋል ተብሎ ሰሞኑን እየተወራ ያለውን ክስ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አጣጥለዋል። ሚስተር ትራምፕ ዛሬ በትዊተር ባስተላለፉት መልእክት የቀድሞ ነገረ ፈጃቸው ማይክል ኮሆን ለሴቶቹ የፈጸሙት ተቃዋሚዎቼ፣ ዲሞክራቶችና የፌዴራል አቃቢያን ህግ እንደሚሉት ከምርጫ ገንዘብ ሳይሆን ከግል ሂሳብ የወጣ ተራ ክፍያ ነው ብለዋል። ትራምፕ ለተጠረጠሩበት ቅብጠት መሸፈኛ ከሆን ለሴቶቹ የ280 ሺህ ዶላር ክፍያ መፈጸማቸውን ነገረ ፈጃቸው ራሳቸው ያመኑ ሲሆን አቃቤ ሕጉ ባለፈው ሳምንት ባወጣው የክስ ሰነድ ላይ ክፍያው የተፈጸመው ግለሰብ ቁጥር አንድ ባለው ሰው ትዕዛዝ እንደነበር አመልክቷል። ለሰዓቱ ያለን ዜና በዚሁ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን የዕለቱ አብይ ርዕስ ኢትዮጵያ የጀመረችውን የለውጥ ጉዞ ለማስቀጠል ያለፈውን ችግር በሕግና በስርዓት እንዲሁም በእርቅ መሻገር አማራጭ የለውም ሲል የሰብአዊ መብቶች ጉባኤ አሳስበዋል። መንግስት በግጭቶች ምክንያት ለተፈናቀሉ ዜጎች አስፈላጊውን ሰብአዊ እርዳታ እንዲያቀርብና ወደ ቀድሞ መኖሪያቸው እንዲመልሳቸውም ሰመጉ ጠይቋል። ዝርዝር ዘገባውን መለስካቸው አመሃ ይዟል። ይቀጥላል። ሰብአዊ መብቶች ጉባኤ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ የዓለም የሰብአዊ መብቶች ቀንን ሰባኛ ዓመት ሲያከብር ባሰራጨው ጋዜጣዊ መግለጫ ዋና ትኩረቱን የሰጠው በሀገሪቱ የሚታዩትን ሁለት ተቃራኒ ክስተቶች ነው። መግለጫው ይህ ዓለም አቀፍ በዓል በሚከበርበት ወቅት በኢትዮጵያ በአንድ በኩል የሰብአዊ መብትን ሁኔታ ለማሻሻልና ዴሞክራሲያዊ ሥርዓትን ለመገንባት ከፍተኛ ጥረት እየተደረገ ባለበትና በሌላ በኩል ደግሞ ይህንኑ ጥረት በከፍተኛ ሁኔታ እየተገዳደሩ ባሉ መጠነ ሰፊ ችግሮች ውስጥ ትገኛለች ብለዋል። መግለጫው እነዚህን ሁለት የሀገሪቱን መልኮችም ዘርዘር አድርጎ ገልጿቸዋል። የሕግ የበላይነትን ለማስፈንና ዲሞክራሲን ለመትከል የሚደረገው ጥረት በጥልቀት እንዲቀጥል የሚያበረታተው ይህ መግለጫ የተጀመረው ለውጥ በአስተማማኝ ሁኔታ እንዲቀጥል አማራጭ የለውም ያለውን መንገድም ያመለክታል። የሰብአዊ መብቶች ጉባኤ ሥራ አስፈጻሚ ኮሚቴ ሰብሳቢ አቶ አማሀ መኮንን ነበሩ መግለጫውን ያነበቡት። በሀገራችን የሕግ የበላይነት ሰፍኖና ሰብአዊ መብቶች ተከብረው ወደፊት ለመሄድ ያስችለን ዘንድ ያለፈውን ችግራችንን በህግ ስርዓትና በእርቅ አዝድተን ዛሬን ልንሻገርና የጀመርነውን የለውጥ ጉዞች ማስቀጠል አማራጭ የሌለው ነው። በአንጻሩ እየተደረጉ ያሉ ለውጡን የመቀልበስና የማደናቀፍ የሚመስሉ ህዝብን ከህዝብ የሚያጋጩ እንዲሁም በከፍተኛ የትምህርት ተቋማት የመማር ማስተማር ተቃራኒ የሆኑ ተግባራትን ሰመጉ በጥብቅ ያወግዛል። አገራዊ ማንነትን የሚፈታተኑ ግጭቶች የሀገራችንን መሰረት እንዳያናጉ መንግስት ተፎካካሪ የፖለቲካ ፓርቲዎች፣ የመገናኛ ብዙሃንና ሲቪክ ተቋማት የዜጎችን አስተሳሰብ በመቅረጽ በኩል ትኩረት ሰጥተው መስራት ይጠበቅባቸዋል። መግለጫው አክሎም በሀገሪቱ የተለያዩ ክፍሎች በሚከሰቱ ግጭቶች ምክንያት አያሌ ዜጎች ለዓመታት ከኖሩባቸው ቀዬዎቻቸው ተፈናቅለው በብዙ ችግር ተውጠው እንደሚኖሩ አመልክቷል። መንግስት በዚህ ረገድ ማድረግ አለበት ያለውንም ይፈጸም ዘንድ ጥሪ አቅርበዋል። በዚህ አጋጣሚ መንግስት በግጭቶች ምክንያት በተለያዩ አካባቢ ከቤት ንብረታቸው ተፈናቅለው በችግር ላይ ለሚገኙ ዜጎች አስፈላጊው የሰብአዊ እርዳታ እንዲደርሳቸው ወደ መኖሪያ ቀያቸው ተመልሰው ዳግም ኑሯቸውን እንዲያቋቁሙ ሁለንተናዊ ድጋፍ እንዲያደርግላቸውና በዘላቂነትም በዜጎች ላይ ከአንዱ ወደ ሌላው የአገሪቱ አካባቢ ለሚደርስ መፈናቀል አፋጣኝና የተሟላ ምላሽ መስጠት ይቻል ዘንድ መንግስት ዓለም አቀፍ መመሪያዎች እንዲተገብር አህጉር አቀፍ ስምምነቶችንም ማለትም የአፍሪካው የ2009 የካምፓላ ስምምነት እንዲያጸድቅ ሰመጉ አበክሮ ይጠይቃል። የሰመጉ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አማሃ መኮንን የዛሬውን የዓለም ሰብአዊ መብቶች ቀንን አከባበር በተመለከተ ድርጅቱ ያጋጠመውን ችግርና ያደረበትንም ቅሬታ ዕለቱን ለማክበር ለታደሙ እንግዶች እና ለአባላቱ ይፋ አድርገዋል። ሰመጉ በዓሉን ቀደም ሲል ያከብር ከነበረበት ወቅቱንና ሁኔታውን ተከትሎ በተለይ አኳን ለማክበር እቅድ ይዞ የነበረ ቢሆንም የአዲስ አበባ ከተማ የስብሰባና የሰላማዊ ሰልፍ እውቅና ሰጪ ክፍል ከአዳራሽ ውጭ የነበረውን ክንውን እውቅና ሊሰጥ ስላልፈለገ በእቅዱ መሠረት እንዳልተካሄደ አስታውቀዋል። እንዲህ ያሉ ድርጊቶች ግን አንድምታቸው የሰፋ ነው ሲሉ አቶ አማሃ መኮንን ገልጸዋል። ቅሬታ አለን። አሁን ብዙ ለውጥ እየተደረገ ያለበት ነው። ድርጅታችንም ይሄን ለውጥ በይፋ ደግፎ መግለጫ ሰጥቷል። ነገር ግን ሌሎች ከምናያቸው መደነቃቀፎች በተጨማሪ እንዲህ አይነትም ነገር ስላለ በዚህ በኩል መንግስት፣ በተለይ መብትን ከመተግበር አንጻር የሚመለከታቸው መንግስታዊ መስሪያ ቤቶች አካባቢ ያለውን ሁኔታ እንዲፈትሽ ጠይቃለን። በበዓሉ አከባበር ላይ የተገኙ ጋዜጠኞች የተለያዩ ጥያቄዎች አንስተው የስራ አስፈጻሚ ኮሚቴ አባላትና የቢሮ ሰራተኞች መልሶች ሰጥተዋል። ይህ የሰብአዊ መብቶች ቀን ዛሬ በአዲስ አበባ ከፍተኛ መንግሥት ባለሥልጣናት በተገኙበት የተለያዩ ስፍራዎችም ተከብረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አምሃ እናመሰግናለን። አብይ ልሱን ነበር ያደመጥነው። ዜናዎቹ ወደሚተነተኑበት ክፍለ ጊዜ እንሸጋገር። በቤንሻንጉል ጉሙዝ ክልል ካማሺ ዞን ያሶ ወረዳ ከሚገኘው ቀያቸው ተፈናቅለው ባሕር ዳር ከተማ የገቡ አምስት መቶ ተፈናቃዮች ከክልሉ መንግሥት ድጋፍ አለማግኘታቸውን ገልጸው ቅሬታ አቅርበዋል። ተፈናቃዮቹን ወደ ትውልድ ቦታቸው ለመመለስ የትራንስፖርት አገልግሎት ማቅረቡን የጠቀሰው የክልሉ መንግሥት ተፈናቃዮቹ ለመሄድ ፈቃደኛ ሳይሆኑ ቀርተዋል ሲል ምላሽ ሰጥቷል። አስቴር ምስጋናው ዝርዝሩ ልካለች። መጠለያ፣ ምግብ፣ የሕክምና አገልግሎት ሰጠን እንጠይቃለን። በአካባቢው ተወላጆች ብሔር ተኮር ጥቃት እየደረሰብን በመሆኑ የኖርንበትን ሀብት ንብረት ያፈራንበትን ቀየ ጥለን ተሰድናል ይላሉ። ቁጥራቸው አምስት መቶ የሚጠጉ ከቤኒሻንጉል ጉሙዝ ካማሼ ዞን ያሶ ወረዳ ተፈናቅለው ባህር ዳር ከተማ የሚገኙ ተፈናቃዮች ከመፈናቀላችን ከሶስት ወር በፊት አቋም ተይዞ ነበር ይላል ወጣት ብርሃኑ ጌታቸው። አዎ፣ በኛ የደረሰብን በደል ማለት ነው። መጀመሪያ ያው አማራና ኦሮሞን እናስወጣለን የሚል መፈክር ነበራቸው። በሚኒሻንጉል ላይ ያስወረዳ እና ያዘጋጁ እነማን ናቸው? ይሄንን ግጭት እንዲፈጣ የወረዳው አመራሮች ቀይ የሚባል ነገር እናስወጣለን አሉ። ከዛ በኋላ ሁሉንም መደብደብ መግረፍ ጀመሩ። መጀመሪያ መፈክር ነበር፣ አማራ ሚስታችን፣ ትግሬ ወዳጃችን፣ ኦሮሞ ጠላታችን የሚል መፈክር መጀመሪያ ለወጣቱ የተዘጋጀ ስራ ቦታ እንዲያህል ከቤታችን ወጣ ብሎ ከሆኑ ጓደኞች ጋር ሶስቱ ነው ሲሄዱ አሁን ከዛ ተሶስታቸው በመሳሪያ ሲመቷቸው፣ አንደኛው ሩጦ ሲያመልጥ፣ አንደኛው በይህ መሳሪያ ገብቶ በይህ ቃስት ገብቶ እንደዛ ሆኖ ነፍሱ ተረፈ። የእኔን ደግሞ እዛው በመሳሪያ መተው ደፍተው ያለ አክላቱ የለም በካራ

ሀብት ንብረታችን ጥለን ብንወጣም መንገድ ላይ ያለችንን ሳንቲም እየዘረፉ ሲያሻቸው ተኩሰው እየገደሉና እያቆሰሉ ነው የሰደዱንም ይላል። ይህ ያለው ህብረተሰብ አስር አስራ አምስት ሄክታር ነው ያመረተ። እኛ ገበሬዎች ነው ይሁል ያለው፣ ነጋዴም አለ ባለ ሀብትም አለ ብዙ ነው ያለው እዛ ውስጥ እና አሁን እኛ ነጋዴውም እዛው ላይ ሱቅ ያለውም ባለ ሱቆችም እዛው ሱቃቸው እየተዘረፈ በቃ ምንም ንብረት የለም። አሁን እዛ የቤት እቃ የለ እያንዳንዱ ባለ ሀብት ያለው ንብረት በሙሉ በእነሱ ተዘረፈ፣ እና እኛ ያዘመርነው አዝመራ ራሱ አንድ አርሶ አደር 10 እስከ 15 ሄክታር ነው። ልክ ከረብሻው የተጀመረ መስከረም 8 አካባቢ ተጀመረ። መስከረም 16 በቤኒሻንጉል ሁለት አመራሮች ተገደሉ ብሎ ግድያ ጀመሩ። ከዛውን እስካሁን ግድያው አልቆመም፣ አሁንም እየገደሉ ነው። እና ንብረታችን መሰብሰብ አልቀ አልቻልንም ተፈናቃዮቹ በባህር ዳር ከተማ በሁለት ቦታዎች ይገኛሉ። በወጣቶች መዝናኛ ማዕከል ያገኘዋቸው ቦታው ወጣቶች ስፖርት ስለሚሰሩበት በሌሊት ከእንቅልፋችን ተቀስቅሰን እንወጣለን፣ ቀንም ሜዳ ላይ ተሰጥተን እንውላለን ትላለች፣ ሁለት ልጆችን የያዘች እናት። እስኪ ስምሽ እንግለጥ። ስንታ ጆጋሽ። ምንድን ያመመሽ አሞሻል አደለ? እራሴ። ስንተኛ ቀንሽ ነው? ትናንትና ማክሰኞ፣ ሳምንታችን አፍሁለተኛ ሳምንታችን ይዘናል ነው እዚህ በረንዳ ላይ ነው ወድቀን። ምን ገባባ ሶስት ሰዓት ነው፣ ምን ወጣ ባ አስራ አንድ ሰዓት ነው። ልጆችም ሰው ሁሉም ሰው በበሽታ ነው ተበክሎ ያለ። እኛ ግን ስንመጣ መንግስት አለ ሀገራችን ነው መንግስት ይቀበላል ብለን ነበር የመጣ። እኛ ግን ተቀባይነት የለንም፣ ሐኪም ቤት የለም፣ ፍርድ ቤት ይመጣል። በራችን በመንገድ ነው የቀረ፣ ሀብታችን እዚያው ነው የቀረ። በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ በአደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ፊት ለፊት ሜዳ ላይ ከተበተኑት መካከል አምስት ቤተሰቦችን በሞት ያጣውና ሀብት ንብረቱን ጥሎ የመጣው ወጣት የአካባቢው ሕብረተሰብ እያዋጣ ከሚያመጣው ምግብ ውጭ መንግስት ምንም አይነት ድጋፍ አላደረገልንም ይላል። መጠለያም አልሰጠንም፣ ምግብ ዋስትና ምንም አልሰጠንም። ምንም ነገር የለም። ባዶ ሜዳ ላይ ነው። ሕዝቡ ነው እየረዳን ያለው። ስለዚህ እኛ የደረሰብን ጉዳት ትልቅ ጉዳት ነው የደረሰብን። አንድ ሰው ከመጣ ሰው አምስት ሳንቲም ያለው ሰው የለም፣ በባዶ እጅ የመጣ ነው። ትልቅ ችግር ደርሶብናል። ወንድሞቻችን እዚሁ ውስጥ ቤተሰብ ያልቀበረ አንድ ከተፈናቃዮቹ መካከል በርካታ ነፍሰ ጡር የሚያጠቡ እናቶች፣ ራሳቸውን ያልቻሉ ህጻናት ይገኙበታል። በጥይት ተመትተው የቆሰሉ እንዲሁም የታመሙም አሉ። ስለምን እነዚህን ትኩረት የሚሹ ሴቶችና ሕጻናትን ከሳምንት በላይ በዚህ ሁኔታ እያየ መንግስት ዝም አለ በማለት የክልሉ አደጋ መከላከል መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ቅድመ ማስጠንቀቂያና ምላሽ ዳይሬክቶሬት ዳይሬክተር አቶ ጀንበሩ ደሴን ጠየኳቸው። ወደ አካባቢያችሁ ሄዱና የዕለት ምግብ ድጋፍ እናቀርባለን እኛ ለእያንዳንዱ ሰው በወር 15 ኪሎ ግራም ስንዴ እናቀርባለን። ይሄ በቂ ላይ ሆን ይችላል። ያው በሀገር አቀፍ ደረጃ የወጣ ስሌት ነው። አንዳንድ የሚያነሳቸው እሾች አሉ። አሁን አንዳንዶቹ ቤተሰብ የሌላቸው አሉ። በእርግጥም ሲናገሩ፣ ከዛ ሄደን በምን እናበስላለን? ምንስ መጠለያ አለን? የሚሉ የሚያነሳቸው እሾች አሉ። እሱን ወደ ወረዳው ወደ ዞኑ ሂዱና ድጋፉን እኛ እናቅርብ። እናንተ ወደ ዞናችሁ ወደ ወረዳችሁ ሄዳችሁ ከማህበረሰቡም አሁን መንግስት ብቻ አይደለም ይሄን እርዳታ እየሰጣቸው ያለ መንግስት የራሱን ኃላፊነት የሚወጣው ቋሚ እርዳታ አለ በየወሩ ከዛ ባለፈ ዩኒቨርሲቲዎች ማህበረሰቡ ባለሀብቱም ድጋፍ ያደርጋል ስለዚህ ወደ ወረዳቸው ሲሄዱ እነሱን ምላሽ ለመስጠት ቀላል ነው የሚሆነው ስለዚህ እንደዛ የተቀመጡ አቅጣጫ ይሄ ነው ሂዱ ተብለን ትናንትና አወያየናቸው ማታ አነድን ብለው ተመልሰው ወደ ግቢ ገቡ ወደኛ ስለዚህ አሁንም የተሰጠን አቅጣጫ የክልሉ መንግስት የሰጠን አቅጣጫ ይህንን ነው ለዚህ የሚሆን እኛ ቀለብ የገዛ ነው አለ ወደ አምስት ሺህ ኩንታል ገዝተናል ከተመደበ በጀት የክልሉ መንግስት የፌዴራል መንግስት ደግሞ ለተፈናቃዮች ስንጠይቅ የእለት ምግብ ድጋፍ ይሰጠናል፣ በየዞኖቹ እንልካለን። ስለዚህ ለአሰራርም፣ ለእንትን ለክትትልም፣ ለቁጥጥርም የሚመቸው በነበሩበት ሄደው ይህንን ድጋፍ ቢደረግ ነው ነው አቅጣጫው። ስለዚህ አሁን እነሱ ይህንን አንቀበልም ነው ያሉ። ከባለፈው ሚያዝያ ወር ጀምሮ ከኦሮሚያ እና ከቤኒሻንጉል ጉምስ ክልል ተፈናቅለው ወደ አማራ ክልል የመጡ ከ29 ሺ በላይ ተፈናቃዮች ይገኛሉ። አብዛኛዎቹ ከመጠለያ ጣቢያ እየወጡ ቤተሰቦቻቸው በያሉበት አካባቢ እንዲኖሩ የማድረግ ስራም እየተሰራ ነው ይላሉ ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ቅንብር እናልፋለን። የአየር ንብረት ለውጥ እያደረሰ ያለውን ጉዳት ለመቋቋም የሚያስችል እርምጃ ለመውሰድ እየተደረገ ያለው ጥረት እንቅፋቶች እያጋጠሙት ነው። ፖላንድ ካቶቪትዘ ከተማ ውስጥ እየተካሄደ ያለው 24ኛው የዓለም የአየር ንብረት ጉባኤ ሐሳብ ወደፊት እንዳይገፋ እክል የፈጠረው በተባበሩት መንግስታት ድርጅት የተደገፈውን የዓለምን ሙቀት ማሻቀብ የሚያሳይ ሪፖርት ለመቀበል ያንገራገሩ ቁልፍ የሚባሉ ሀገሮች መኖራቸው መሆኑ ተገልጿል። ቁጥራቸው የበዛ በድህነት ውስጥ ያሉ የአፍሪካና የደቡብ እስያ ሀገሮች የአየር ንብረት ለውጡ አሁን እያደረሰባቸው ባለው ጉዳት እየተሰቃዩ መሆናቸውን ገልጸዋል። ዶፍ አዘል ነፋስና፣ ማዕበሎች የበረታ የውሃ እጥረት የሀገሮቹ መከራ መገለጫዎች ናቸው። ሄንሪ ሪጅዌል ከሎንዶን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል። ከማላዊዋ የችልዋ ሐይቅ አቅራቢያ የሚገኝ የደራ የአሳ ገበያ ሥራውን ካቆመ አምስት ወራት ተቆጠሩ። ዛሬ በመቶዎች የሚቆጠሩ የአሳ አጥማጅ ጀልባዎች ከደረቀው የሐይቁ ወለል ላይ ቆመው ይታያሉ። የውኃው መጠን ቀድሞውንም ከጊዜ ወደ ጊዜ ከፍና ዘቅ ይላል። እንደ ሳይንስ ጠበብቱ ትንታኔ ግን ወቅት ጠብቆ ይታይ የነበረው የባሕር ውኃ መቀነስና የመድረቅ አዝማሚያ እጅግ የገነነና ያልተለመደ እየሆነ መጥቷል። እናም መተዳደሪያቸውን ከሐይቁ በሚያጠምዷቸው ዓሣዎች ላይ ያደረጉት ዓሣ አስጋሪዎች ሥራ ፍለጋ ቀያቸውን ጥለው ወደ ሌሎች አካባቢዎች ለመፍለስ እየተገደዱ ነው። እያየን ላለነው የባህሩ ውሃ በከፍተኛ መጠን መቀነስ የአየር ንብረት ለውጥ አስተዋጽኦ ያደርጋል። እንደ አውሮፓውያን የዘመን አቆጣጠር በ2012 ለምሳሌ ሐይቁ 80 በመቶ የሚሆነውን የውሃ መጠኑን አጥቶ ነበር። እንደ አውሮፓውያን የዘመን አቆጣጠር በ2013 ተመልሶ ቢሞላም ከቀድሞ ቦታው ግን አልተመለሰም። እናም በየአመቱ ይህን መሰል መራቆት እያየን ነው። ሶቴን ቺዮታ የተፈጥሮ አካባቢና የልማት ባለሙያ ናቸው። እንደ ማላዊ ያሉ በምልማት ላይ ያሉ አገሮች ናቸው የአየር ንብረት ለውጥ ባመጣው ጣጣ ይበልጥ እየተጎዱ ያሉት ይላሉ። በፖላንዱ የአየር ንብረት ጉባኤ እየመከሩ ያሉት የፖሊሲ አርቃቂዎች የውሃ ተራድኦ በሚል መጠሪያ የሚታወቀው ዓለም አቀፍ የበጎ አድራጎት ድርጅት በዓለም ዙሪያ በውሃ እጥረት የሚሰቃዩ አገሮችን ዝርዝር የያዘ አዲስ ሪፖርት ይፋ አድርጓል። የአየር ንብረት ለውጥ በከሰተው ፈተና ውስጥ ለመኖር የተገደዱ ብዙዎች አሉ። እነኚህንም ፈተናዎች የሚያዩት ለችግሩ ቀዳሚ መንስኤ በሆነው የካርቦን ዳይኦክሳይድ መጠን መጨመር ሳይሆን በውሃ እጥረት ነው። ክፋቱ ባለፉት ጥቂት ዓመታት ውስጥ እንዳየነውና ገና ወደፊትም እንደምናየው የውሃ እጥረቱ እየጨመረ መጥቶ ከዚህም የባሰ ችግር ይደቅናል። የወተር ኤይዱ ጆናታን ፋር ናቸው። የአየር ንብረት ለውጥ በተለይ በመልማት ላይ ባሉ አገሮች ላይ የሚያደርሰውን ጉዳት ለመቋቋም ባለጸጋ አገሮች በአመት የመቶ ቢሊዮን ዶላር መዋጮ ለማድረግ ቃል ቢገቡም እንደ ረድኤት ድርጅቱ ወተር ኤድ ግን ቃላቸውን አልጠበቁም። እንደ ሳይንስ ጠበብቱም ገለጣ ወደ ከባቢ አየር የሚለቀቀው የካርቦን ዳይኦክሳይድ መጠን እንደ አውሮፓውያን ህዝብን አቆጣጠር በ2030 በ45 ከመቶ መቀነስ በፓሪሱ ስምምነት እንደ ጸደቀው የዓለም ግለት መጠን ከአንድ ነጥብ አምስት ዲግሪ ሴልሺየስ እንዳያልፍ ይረዳል። ይህብ እንዲህ እንዳለም እንደ ወባ ወረርሽኝና ከፍተኛ የምግብ እጥረትን ተከትሎ እንደሚከሰተው የሰውነት መሟሸሽና ከፍተኛ የፀሐይ ሙቀት የሚያስከትለውን የቆዳ ቃጠሎ የመሳሰሉ ችግሮች በአየር ንብረት መዛባት ሳቢያ ይበልጥ ይባባሳሉ ሲል የዓለሙን ጤና ድርጅት ደብልዩ ኤች ኦ አስጠንቅቋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። የፈረንሳይ ፖሊስ ከተቃውሞ ሰልፈኞች ጋር ተጋጭቷል። ከትናንት በስቲያ ቅዳሜ በሺዎች የሚቆጠሩ ባለቢጫ ሰደርያ የተቃውሞ ሰልፈኞች ለአራተኛ ተከታታይ ቀን አደባባይ ውለው ነበር። የፈረንሳይ ባለሥልጣኖች በሙሉ ሀገሪቱ ወደ ዘጠና ሺህ የሚጠጉ ፖሊሶችን አሰማርተዋል። በብዙ መቶዎች የሚቆጠሩ ሰዎች ታስረዋል። ባለቢጫ ሰደርያ የተቃውሞ ሰልፎች በጎረቤት ቤልጅግና ሆላንድም ተካሂደዋል። ሪፖርተራችን ሊዛ ብራያንት ከፓሪስ ያጠናቀረችውን ዘገባ አዳነች ፍስሐ አቀርበዋለች። ፈረንሳይ ውስጥ በአገር አቀፍ ደረጃ የሚካሄደው የተቃውሞ ሰልፍ የሚዘወተር ነገር ሆኗል። አንዳንዶቹ ሰላማዊ፣ ሌሎች ግን ባለፈው ሳምንት ከተከሰተው ግጭት ጋር የሚመሳሰሉ ነበሩ። ተጨማሪ ፖሊሶችና ብረት ለበስ ተሽከርካሪዎች መመደባቸው አልቀረም። ፈረንሳውያን በመኪኖቻቸው የሚያስቀምጧቸውን ቢጫ ጃኬቶች ስም የተሰጣቸው ባለቢጫ ሰደርያ የተቃውሞ ሰልፈኞች ባለፈው ሳምንት ድል አግኝተዋል። የፈረንሳይ መንግስት ባለፈው ወር ተቃውሞ ያስነሳውን የነዳጅ ዘይት ቀረጥ የመጨመር እቅዱን ሰርዟል። ነገር ግን የተቃውሞ ሰልፈኞቹ ተጨማሪ ጥያቄ አላቸው። ከተቃውሞ ሰልፈኞቹ አንዱ ኦሊቬ ጎድቫር አሁን በምናገኘው ክፍያ ለመኖር አንችልም እስከ ወርሃዊ ክፍያችን ድረስ አያዘልቀንም። ሰራተኞችና በመካከለኛው መደብ ያሉ ሰዎች ብዙ ገንዘብ ከሚያገኙት የበዛ ግብር ነው የሚከፍሉት። የመስህብነት ደረጃ ያላቸው አበይት ቦታዎችና ሱቆች ባለፈው ቅዳሜ ጉዳት ደርሶባቸዋል። ካለፈው ሳምንት አንስቶ በተካሄደው የተቃውሞ ሰልፍ የደረሰው ውድመት ፓሪስን በሚሊዮኖች ዶላር የሚቆጠር ገንዘብ አስከፍሏል። ምግብ ቤቶች፣ ሆቴሎችና ሱቆች ገበያ አጥተዋል። የፈረንሳዊ ፕሬዚደንት ኢማኑዌል ማክሮን ተወዳጅነት ከማንኛውም ጊዜ በባሰ ቁልቁል ወርዷል። አንዳንዶቹ የተቃውሞ ሰልፈኞች ከመንግስት ጋር መደራደር ይፈልጋሉ፣ ሌሎቹ ደግሞ አብዮት እናካሄድ ይላሉ። የተቃውሞው ንቅናቄ ግልጽ የሆነ መሪ የለውም፣ ተጨባጭ ጥያቄዎችም የሉትም። ህጎ የተባለ ሰልፈኛ የማይሰራ ስርዓትን ነው እየተቃወምን ያለ ነው ይላል። የማይሰራ ስርዓትን ነው እየተቃወምን ያለ ነው። ይሁንና ይህን እናድርግ ወይም አናድርግ ልል አልችልም። እሱ የእኔ ጉዳይ አይደለም። ይህን ማድረግ የሚችሉት ፖለቲከኞቹ ናቸው። አሁን ግን አንድ ነገር መደረግ አለበት። ፈጣን እርምጃ ያስፈልጋል። ባለቢጫ ስድር የሚል መጠሪያ የተሰጠው ተቃውሞ ህዝባዊ ድጋፍ እንዳለው አሃዞች አመልክተዋል። ኤሌን ዶብኝ የተባሉ ተመልካች ስጋታቸውን እረዳሉ ይላሉ። ሆኖም ማዳጋስካር ባለ ስራም ስለምሳተፍ ሰዎች በምን አይነት ኖረው እንደሚገኙ አውቃለሁ። ከዛ ጋር ሲነጻጸርም ፈረንሳውያኖቹ ትንሽ ቀብጠዋል እላለሁ። በሌላ በኩል ደግሞ በብዙ ሺዎች የሚቆጠሩ ፈረንሳውያን ባለፈው ቅዳሜ ለየት ባለ ሰልፍ ተሳትፈዋል የአየር ንብረት ለውጥን ለመታገል ተጨማሪ እርምጃ እንዲወሰድ በመጠየቅ በአገር አቀፍ ደረጃ ሰልፍ አካሂደዋል። በአንዳንድ ቦታዎች ባለቢጫ ሰደርያ ሰልፈኞችም ተቀላቅለዋቸዋል። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ሀሎ፣ የአሜሪካ ድምፅ አዘጋጆች እንደምናችሁ፣ ደህና ናችሁ ሆይ። ይሄ የኢትዮጵያ ትረስት ፈንድ የቦርድ አባሎች ያነጋግራችሁ ባደረጉት ስብሰባ ላይ ተገኝታችሁ አንድ ዝግጅት አቅርባችሁ ነበረ። እጅግ እጅግ በጣም ቆንጆ ነው። በሁለት የአሜሪካ ድምፅ አዘጋጆች የሚያስመሰግናችሁ ነው። ማለት የምፈልገው ነገር ምንድን ነው፣ ለተሰጠው ገንዘብ ኦንላይንም ሆነ በምን ላይ ደረሰኝም አንድ ነገር አያሳይም። እንደዛ ያለ ነገር ቢኖር ጥሩ ነው። እንዲህ ደርሶናል ብሎ ሰው ኢሜል እንትኑን ስለሚሰጥ በዛ ቢላክ በጣም ቆንጆ ነው። ምክንያቱም ሰው እምነት ይኖረዋል። ሌላው ነገር እንግዲህ ወንዱም ሚስጥር ኪሱ ሴቱን መቀነቱን እየዳበሰ ነው። ሁላችንም በዛ ነገር ላይ እንጥራለን፣ እንሰራለን። ከፍ ከፍ እንዲል እንዲበዛ እናደርጋለን። እናንተም የምታደርጉት ድጋፍ እጅግ እጅግ እጅግ በጣም የሚመሰገን ነው። እናመሰግናችኋለን። እባካችሁ በተቻለ መጠን ለከፈሉ ሰዎች መድረሱን ማረጋገጫ አንድ አይነት ዘዴ ሊፈለግ እስካሁን የተደረገ ነገር ስለሌለ እና ከሚሶታ ሀይል ጉርሙ ነኝ። አመሰግናለሁ። ደህና ሆኑልኝ። ሄሎ ቪኦኤ እንደምን አደራችሁ። አይናችንም ጆሮችንም ሆናችሁ የምታገለግሉን ሬዲዮ ጣቢያ በመሆናችሁ በጣም እናመሰግናለን። ሰሞኑን ግን በተለይ ዶክተር አብይ ሰሜን አሜሪካን ጎብኝቶ ከተመለሰበት ጊዜ ጀምሮ የአማርኛው ፕሮግራም ስርጭት በጣም አይደርሰንም እና ብዙውን አንሰማውም በተጨማሪ ደግሞ አሁን ዲደብሊው ከኤፍኤም ውሀት መቶ ሰባት ነጥብ ስምንት ጋራ ባደረገው ግንኙነት ፕሮግራሙን ያሰማናል። እናንተስ እንደዚህ ብታደርጉልን፣ ሸገራውን ሙዚቃ ከሚጋብዘን የእናንተን ፕሮግራም ቢያቀርብለን የተሻለ ነው። ሌላው ደግሞ ህወሀት በአሁኑ ጊዜ በመንግስት ስር ያለ መንግስት አድርጎ ራሱ ፈስ ላይ ይገኛል። ሰልፍም እያደረገ ደግሞ ህገ መንግስቱ ይከበር ይላል። መቼ የሚያውቀውን ህገ መንግስት ነው? ህገ መንግስቱን እኮ ሲረግጥበት፣ ሲጨቆንበት የቆየው ነው እና ትልቁ የችግራችን ሁሉ ምንጭ ደግሞ ፌዴራል መንግስቱ የሚያወጣው ህግና ደንብ የትም ቦታ ተፈጻሚ እንዲሆን አለመደረጉ ችግራችንን እያስፋፋነውና የሀገራችንን ህልውና ክፉ አደጋ ላይ ጥሎታል ወይም አድርሶታል። እና በጣም እናመሰግናለን። እግዜር ይስጥልኝ። ሰላሟለሁ። ለተሳትፏችሁ እናመሰግናለን ክቡራትና ክቡራን፣ ጻፉ፣ ደውሉ። ስርጭቶቻችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ ማዳመጥ ለምትፈልጉ ደግሞ ኤችኦአርኤን ዶት ቪኦኤ ዶት ኤምኦቢአይን ተጠቀሙ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተሳተፉ። አድማጮች በ19 እና በሜትር ባንዶች ና በናይል ሰዓት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው የምታደምጡት። ቀደም ሲል ያስተዋወቅ ነው ዜና ተቀናብሮ ደርሶናል። ወደዚያ እናልፋለን። ክቡራትና ክቡራን አድማጮች እሱን ከማድረሳችን በፊት ወደ ስፖርት ዘገባ እንለፍ። ሳምንታዊው ስፖርት በሰሎሞን ክፍሌና በጽዮን በገዛኝ ጽዮን መስቀል እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ በሲንጋፖሩ ማራቶን የኬንያ አትሌቶች ታሪክ ሠሩ። በወንዶቹ ከአንደኛ እስከ ዐሥራ ሰባተኛ በሴቶቹ ከአንደኛ እስከ አምስተኛ ተከታትለው በመግባት ዓለምን አስደንቀዋል። የእግር ኳስና የሌሎች ስፖርት ዜናዎችም አሉን። አብራችሁን ቆዩ። በትናንቱ ዓለም አቀፍ የሲንጋፖር ማራቶን በወንዶቹም በሴቶቹም ፖዲየሙን ሞልተው የታዩት ጠንካሮቹ የኬንያ አትሌቶች ናቸው። ሃምሳ ሺህ ሯጮች ተሳትፈውበታል። ኬንያውያኑ በሁለቱም ጾታ ፖዲየሙን መሙላት ብቻ ሳይሆን በታሪክ ለመጀመሪያ ጊዜ በወንዶቹ ከአንደኛ እስከ አስራ ሰባተኛ ያለውን ስፍራም ተከታትለው በመግባት አሸንፈዋል። ለመሆኑ ኬንያ በጠቅላላው ስንት ብታሰልፍ ነው? ሁለት ደርዘን ግድም የሚሆኑ ሯጮቿ። በዚህ ቁጥር ያሸነፉት ጆሹዋ ኪፕኮሪር ነው በሁለት ሰዓት ዐሥራ ሁለት ደቂቃ ከዐሥራ ሁለት ሴኮንድ በአንደኝነት ያጠናቀቀው። ፌሊክስ ኪርዋና አንድሩ ኪፕታይ ሁለተኛና ሦስተኛ ሆነዋል። በሴቶቹ ስቴላ ባርሶሲዮንና ጄን ጃላጋትን በሁለተኛና ሦስተኝነት አስከትላ ቀድማ የጨረሰችው ደግሞ የ38 ዓመት ዕድሜ ያላት ፕሪስካ ቼሮኖ ናት። ጊዜዋ 2:32:22 ነው። ኪፖሪርና ቼሮኖ እያንዳንዳቸው ሀምሳ ሺህ አሜሪካ ዶላር ወይም አምስት ነጥብ አንድ ሚሊዮን የኬንያ ሺሊንግ ሽልማት ተሰጥቷቸዋል። አድማጮች በቻይናም ሴታማና ጓንዡ የማራቶን ሩጫ ውድድሮች ተካሂደዋል። በትናንትና ዕለት በጓንዡ በወንዶቹ የሞሮኮ ሞሐመድ ዚያኒ፣ በሴቶቹ ትዕግስት ግርማ ከኢትዮጵያ አሸንፈዋል። በሴታማ ደግሞ የሴቶቹን ተከታትለው በመግባት የአንደኛና ሁለተኛነቱን ስፍራ የወሰዱት ለባህሬን የሚሮጡት ኢትዮጵያውያቱ ደሊላ ጎሳና ሽታዬ እሸቴ ናቸው። ሲልቪያ ኪቤት ከኬንያ ሶስተኛው በዚሁ ወደ አዲስ አበባው ተባባሪ አዘጋጅ ገዛ አንጽዮን መስቀል ወደ አዘጋጀው ዘገባ እናልፋለን። መቀጠል ትችላለህ ገዛ። በሀገር ውስጥ የእግር ኳስ ዜና ጀምራለሁ። የኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች በሳምንቱ መጨረሻ ተካሂደዋል። ባለፈው አርብ ሲዳማ ቡና ቅዱስ ጊዮርጊስን ሁለት ለአንድ በረታበት ጨዋታም የዕለቱ ኮከብ ሆኖ የዋለው አዲስ ግዳይና ጓደኛው ጫላ ተሸታ ለሲዳማ ቡና ጎሎቹን አግብተዋል። በዚህ ዓመት ከደደቢት ወደ ጊዮርጊስ የተዛወረው አቤል ያለው ጊዮርጊስን በባዶ ከመሸነፍ የዳነባትን ግብ አስቆጥሯል። ደቡብ ፖሊስ በሜዳው በፋሲል ከተማ አንድ ለባዶ ተሸንፏል። ሐዋሳ ከተማም አዳማ ከተማን ሁለት ለባዶ በማሸነፍ ፕሪምየር ሊጉን መምራት ጀምሯል። እዚህ አዲስ አበባ ላይ ኢትዮጵያ ቡና አንድ ለባዶ ሲመራ ቆይቶ በመጨረሻ ስለገባበት ከወላይታ ዲቻ ጋር አንዳቻ ተለያይተዋል። አልሐሰን ካሉሻ ለቡና ኢዮ ባለማየሁ ደግሞ ለሁለት ታይድቻ ግቦቹን አስመዝግበዋል። ሌሎች ጨዋታዎችም ተካሂደዋል። ከአምስት ጨዋታ አስር ነጥብ የሰበሰበው ሐዋሳ ከነማ መሪነቱን ይዟል። ኢትዮጵያ ቡናና ሲዳማ ቡናም በእኩል ስምንት ነጥብ በግብ ተበላልጠው ሁለተኛና ሶስተኛ ሆነው ሐዋሳ ከነማን ተከትለውታል። ወደ ባህር ማዶ ስንሸጋገር መላውን ዓለም ሲያነጋግር የሰነበተው የአርጀንቲና ሁለት ክለቦች ሪቨር ፕሌት እና ቦካ ጁኒየርስ የላቲን አሜሪካ እግር ኳስ ፌዴሬሽን የክለቦች ሁለተኛ የፍጻሜ ጨዋታ ከሀገራቸው ስድስት ሺህ ማይል ርቆ ተጫውተዋል። በከረረ ባላንጣነታቸው የሚታወቁት እነዚሁ የአርጀንቲና ክለቦች በስፔን ማድሪድ ከተማ ሳንቲያጎ በርናባው ስቴዲየም ተጫውተው በሪቨር ፕሌት ሶስት ለአንድ አሸናፊነት ተጠናቆ ሪቨር ፕሌት ለአራተኛ ጊዜ የአህጉሩን የ2018 የሊበርታዶሬስ ዋንጫ አንስቷል። ሰባ ሺህ ተመልካችና የላቲን አሜሪካና የአውሮፓ እግር ኳስ ፌዴሬሽኖች ማህበራት ኃላፊዎች በተገኙበት የተካሄደው የሁለቱ ቡድኖች የዘጠና ደቂቃ ጨዋታቸው በፈጣን እንቅስቃሴና አልፎ አልፎን በሚታዩ የተጫዋቾች ግጭት ተቋጭተዋል። ቀድሞ አግብቶ ለረፍት የወጡት በቦካ ጁኒየርስ አንድ ለባዶ መሪነት ሲሆን በስልሳ ሰባተኛው ደቂቃ እጅግ በአስደናቂና ፈጣን ቅብብል ሊቨር ፕሌቶች አቻ ሆነው በአቻ ውጤት መደበኛው ሰዓት ተጠናቋል። በተጨማሪው ዘጠና ሁለተኛው ደቂቃ የቦካ ጁኒየርስ አማካይ በሰራው ጥፋት ከሜዳ ከተወገደ ወዲህም ሪቨር ፕሌቶች እድሉን ተጠቅመውበታል። ጆዋን ኮንቴሮና ጎሜዝ ማርቲንዝ በተጨማሪው ሰዓት አግብተው በሪቨር ፕሌት አምስት ለሶስት አጠቃላይ ውጤት ተጠናቋል። በአምሳ ስምንት ዓመት የሊቨርታዶሬስ ዋንጫ ታሪክ ቦካ ጁኒየር ስድስት ጊዜ ሲያነሳ ሪቨር ፕሌት የትናንቱን ለአራተኛ ጊዜ መሆኑ ነው። ሌላው የአርጀንቲና ክለብ ኢንዲፔንደንቴ ይህን አህጉራዊ ዋንጫ ሰባት ጊዜ አንስቷል። የውድድሩ የክብር እንግዳ ሆነው እንዲመለከቱ የተጋበዙት ሊዮኔል ሜሲ እና ክርስቲያኖ ሮናልዶ ሲሆኑ ክርስቲያኖ ሮናልዶ አልተገኘም። ቅዳሜ ምሽት ደግሞ የላቀ ብቃቱን ሲያሳይ ላመሸው ሊዮኔል ሜሲ የሁለቱም ቡድኖች ተጫዋቾች አክብሮታቸውን ለሜሲ ገልጸውለታል። በሌላ የእግር ኳስ ዜና የስፔን ላ ሊጋ አስራ አምስተኛ ሳምንት ጨዋታው ላይ ደርሷል። በተጠባቂው ኤስፓኞልና ባርሴሎና ጨዋታ በባርሴሎና አራት ለባዶ አሸናፊነት ተጠናቋል። ሊዮኔል ሜሲ በራሱ ላይ የተሰራ ጥፋት የተሰጠውን ሁለት የቅጣት ምቶች በሚያስደንቅ ሁኔታ ሁለት ግቦችን አስቆጥረዋል። ኦስማን ደንቤሌና ሱዋሬዝ ስላስቆጠሯቸው ተጨማሪ ሁለት ጎሎች ከሜሲ ተዓምረኛ እግሮች የተገኙ ናቸው። ቫሌንሲያ ከሲቪያ አንድ ለአንድ አቻ ሲወጡ አትሌቲኮ ማድሪድ አላቬዝን ሶስት ለአንድ ሪያል ማድሪድ ሁስካን አንድ ለባዶ አሸንፈዋል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና ሳምንት የተነጠቀውን የመሪነት ደረጃ አስመዝግቧል። በሰላሳ አንድ ነጥብ እየመራም ነው። ከአትሌቲኮ ማድሪድና ሲቪያም በእኩል 28 ነጥብ በግብ ተበላልጠው ሁለተኛና ሶስተኛ ናቸው። ሊዮኔል ሜሲ ከባርሴሎና፣ ክርስቲያን ስትዋኒ ከጂሮና በእኩል 11 ጎል ኮከብ ጎል አግቢነቱን በጋራ ይዘውታል። ገዛን ጽዮን መስቀል ነበር። አመሰግናለሁ። ከአዲስ አበባ በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ። እኔም አመሰግናለሁ ሰሎሞን። አንተንም እዚሁ አጠገብ ያለኸውን ክቡራትና ክቡራን፣ አሁን ወደ ተከታዩ ዘገባችን እናልፋለን። ቀደም ሲል ያስተዋወቅ ነው የሶማሊያ ዜና ይሆናል። በሶማሊያው የተወካዮች ምክር ቤት አፈ ጉባኤና በፕሬዝደንቱ መካከል የተቀሰቀሰው አዲስ ንትርክ ሀገሪቱን ወደ ሌላ ፖለቲካዊ ቀውስ እንዳያስገባት ስጋት መፍጠሩ ተገለጸ። የንትርኩ መነሻ የሆነው ሶማሊያ ከኢትዮጵያና ከኤርትራ ጋር በቅርቡ ያደረገችው የሦስትዮሽ ስምምነት መሆኑም ታውቋል። ሞሐመድ ኦውላድ ያጠናቀረው ዘገባ አለ አዲሱ አበበ ያቀርበዋል። በሳምንቱ ማብቂያ ላይ ነው የፕሬዚዳንት ሞሐመድ አብዱላሂ ፎርማጆ ተቀናቃኞች የፕሬዝዳንቱ ያለመከሰስ መብት እንዲነሳ የሚጠይቅ ደብዳቤ ላፈ ጉባኤ ያቀረቡት። ይህን ያቀረቡት የምክር ቤት አባሎች ፕሬዚዳንቱ ኢትዮጵያና ኤርትራን ጨምሮ ከሌሎች አገሮች ጋር በሚስጥር ስምምነት አድርገዋል ነው። ኤርትራ ዋና ከተማ አስመራና ሰሜን ኢትዮጵያ ጎንደር ከተማ ባለፉት መስከረም ጥቅምትና ኅዳር ላይ የተካሄዱትን ስብሰባዎች ተከትሎ በአንድ ወቅት የግንኙነቱን የነበራቸው ሶስቱ አገሮች ምስጢራዊ የኢኮኖሚና የምጣኔ ሀብት ትብብር ስምምነት መፈራረማቸውን ገልጠዋል። የፕሬዝዳንቱ ተቀናቃኝ የሆኑ የምክር ቤት አባላት በቀረቡት በዚሁ የፕሬዝዳንቱ ያለመከሰስ መብት ይነሳ ጥያቄያቸው ምስጢራዊ ስምምነቱ ኢትዮጵያ የሶማሊያን ወደብ እንደምትጠቀም የሚያደርግ ሰነድ ግልጥ ያልሆነ የአገሪቱንም ሉዓላዊነት አደጋ ላይ የሚጥል ነው ይላሉ። ፕሬዚዳንቱ ይህን ከመንግስቱ ውጪ ከኢትዮጵያና ከኤርትራ ጋር ሚስጥራዊ ስምምነት በመፈራረም የፈጸሙትን ስህተት እንዲያርሙ ጊዜ ብንሰጣቸውም ለማረም ፈቃደኛ እንዳልሆኑ የሚገልጡት የምክር ቤት አባሎቹ ከአሁን ወዲያ ግን ከስልጣን ተገልለው ሲያበቁ ያለመከሰስ መብታቸው እንዲነሳ መጠየቂያ ጊዜው ነው ይላሉ። በመንግስታዊ ባለሥልጣናት ገለጣ መሠረት ይህ በፕሬዚዳንቱና በምክር ቤት አባላቱ መካከል ሲካሄድ የቆየ ውዝግብ ከሁለት ወራ በላይ አስቆጥሯል። ከዚያ በኋላ ነው አፈ ጉባኤው መሐመድ ሙርሳል አብዱራህማን በፕሬዚዳንቱ ላይ የተጻፈ የቅሬታ ደብዳቤ ደርሶኛል ሲሉ ትናንት እሑድ ይፋ ያደረጉት። ይሁንና ወዲያውኑ ተቀዳሚው ምክትል አፈ ጉባኤ በፕሬዚዳንቱ ላይ የቀረበውን የተቃውሞና ያለመከሰስ መብታቸው ተነስቶ ክስ ሲመሠረትባቸው የሚለውን ደብዳቤ ሕገ መንግሥታዊ አይደለም በሚል የተቃወሙት አፈ ጉባኤው አብዱራሕማን በመሠረቱ ይህን ቅሬታ በመቀበላቸው በራሱ ስህተት ነው ያሉት ምክትል አፈ ጉባኤ አብዱላሂ ሙዴይ ገና ጉዳዩን ስናነሳባቸው ቁጣ ቁጣ ይላቸው ነበር። ለምን እንደተቆጡም አልገባንም ይላሉ። አክለውም ሲጀመር አገራችን ይህን አይነት የኢምፒችመንት ማለት ፕሬዚዳንቱን ከስልጣን በማግለል ያለመከሰስ መብትን ሽሮ ክስ እንዲመሰረት የሚያደርግ ሕግ የላትም እናም አገሪቱ ይህን የሚመለከት ፍርድ ቤት እስከሚኖራት ክሱ ተቀባይነት የለውም፣ ሊመሰረትም አይችልም ይላሉ። ይህ ቅሬታ ይፋ ከሆነ ወዲህ ሞቃዲሾ ውስጥ የሚገኘው የቪኦኤ ዘጋቢ በዛሬው ቀን እንዳመለከተው የቀረበውን ጥያቄ በመደገፍም በመቃወምም አነስተኛ ሰልፎች ተካሂደዋል። እስካሁን ከፕሬዚዳንቱም ሆነ ከጠቅላይ ሚኒስትሩ የተሰማ ነገር የለም። ከፕሬዚዳንቱ ተቃዋሚ የምክር ቤት አባላት ቅሬታ እንደደረሳቸው ትናንት ከተናገሩት አፈ ጉባኤም እንዲሁ የተሰማ ነገር የለም። እርምጃውን ለመውሰድ የተያዘው ውጥን ምንም እንኳን ፕሬዚዳንቱ ከኢትዮጵያና ከኤርትራ ጋር የደረሱትን ስምምነት መሠረት ቢያደርግም ተንታኞች ግን ሌሎች በርካታ ምክንያቶች አሉ ነው የሚሉት። በደቡብ ምዕራብ የሶማሊያ ግዛት በሚካሄደው ፕሬዚዳንታዊ ምርጫ ዙሪያ ከአፈ ጉባኤ ጋር የተነሳው ውዝግብ በፌዴራሉ መንግሥትና በግዛቶች መካከል ያልታየ ውዝግብ ያልተፈታ ውዝግብ ብሎም የውጭ ኃይሎች ጣልቃ ገብነት አሁን ለሚታየው ምስቅልቅል ምክንያቶች ናቸው ይላሉ የሞቃዲሾ ዩኒቨርስቲ ፕሮፌሰር ሊቦን ኢሴ። ሌሎች ስማቸው እንዳይገለጥ የጠየቁ የመንግሥት ባለሥልጣናት በበኩላቸው ዋናው የውዝግቡ መንስኤ በደቡብ ምዕራብ ግዛት ምርጫዎች ሳቢያ በአፈ ጉባኤው እና በሌሎች የመንግሥት ባለሥልጣናት መካከል የተፈጠረው ልዩነት ነው ይላሉ። አንድ ሌላ የመንግሥት ባለሥልጣን ደግሞ የደቡብ ምዕራብ ግዛት ድጋፍ ያላቸው አፈጉባኤ መንግስት የግዛታቸውን የፖለቲካ መሪነት ስልጣን እንዲሰጣቸው ነው የሚሹት። መንግስት በበኩሉ የራሱን ፈቃድ ማስጠበቅ የሚያስችለው አሰራር እንዲኖር ይፈልጋል ሲሉ ያስረዳሉ። አንድ ጥሩ ምሳሌ የአልሻባብ ሁለተኛ ሰው ሙክታር ሮቦ ለደቡብ ምዕራብ ግዛት ፕሬዚዳንትነት በእጩነት የቀረቡበት ነው። የሶማሌ ፌዴራል መንግስት በበኩሉ ሮቦ በግዛቲቱ ምርጫ ብቁና ተቀባይነት ኖሮት ለምርጫ መቅረብ እንዳይችል የሚያደርጉ እርምጃዎችን ወስዷል። ይሁን እንጂ አፈጉባኤውና ቁጥራቸው በርከት ያሉ የሸንጎ አባላት እንዲሁም ፖለቲከኞች ግን የአልሻባቡ ሰው እንዲወዳደሩ ይፈልጋሉ፣ እንደ ምንጮች ገለጠ። ምንም እንኳ ዩናይትድ ስቴትስ ሮቦ ያሉበትን ላመላከተ ወይም ይዞ ላቀረበ የመደበውን የአምስት ሚሊዮን ዶላር ጉርሻ ብታነሳም የሶማሊያ ባለሥልጣናት ግን ሮቦ አሁንም በዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀብ ከተጣለባቸው ግለሰቦች አንዱ በመሆናቸውና ይህም ሰውዬ ነፃ የሆኑ ዘንድ ለሶማሊያ መንግሥት ወደፊት ዓለም አቀፍ ማኅበረሰብ ጋር ገና ድርድር እንዲጠብቀው የሚያደርግ በመሆኑ በምርጫ መወዳደር የለበትም ባይ ናቸው። ኢሴ ታዲያ እንዲህ ያለው ጥንስስ እንቅፋት ከመደንቀርና በሀገሪቱ ተቋማት ውስጥም አላስፈላጊ የፖለቲካ ግጭቶችን ከመቀስቀስ ያለፈ የፈየዱት ነገር የለም ይላሉ። አዲሱ አበበ ለዘገባው እናመሰግናለን። አፍሪቃ ነክ ርዕሶች ቀጣዩ ቅንብር ነው። ሰሜን ኬንያ በሚገኘው ካኩማ የስደተኞች መጠለያ ሰፈር ከፀሐይ ብርሃን የሚመረት የኤሌክትሪክ ኃይል የሰው ኑሮ እየለወጠ ነው። የፀሐይ ኃይል መሰብሰቢያ ሰሌዳዎች በፈጣን ሁኔታ እያደጉ ያሉ የታዳሽ ኤነርጂ ምንጮች መሆናቸውን ሪፖርተራችን መሐመድ ዩሱፍ ከካኩማ ኬንያ ዘግቧል። አዳነች ፍስሐዬ ለአፍሪካ ንግር እሶች ይዛዋለች። ጆሮም ቡሳካ ከኮንጎ ዲሞክራሲያዊ ሪፑብሊክ ተሰደው ሰሜን ኬንያ ውስጥ በሚገኘው የስደተኞች ሰፈር መጠጊያ አግኝቶ የአንድ የጸጉር ማስተካከያ ሱቅ ባለቤት ለመሆን በቅቷል። ቡሳካ በተሰማራበት ቦታ ለመስራት ያስቻለው ከፀሐይ የሚገኝ የኤሌክትሪክ ኃይል ነው። ስራዬን እወደዋለሁ። ሆኖም ካለ መብራት ኃይል ለመስራት አይቻልም ነበር። ካኩማ ውስጥ ታዲያ የፀሐይ ኃይል ባይኖር ኖሮ የኤሌክትሪክ ኃይል ሊኖር አይችልም ነበር። ከሰሐራ በመለስ ከሚኖሩት እያንዳንዳቸው አስር ሰዎች ስድስቱ የኤሌክትሪክ መብራት ኃይል አቅርቦት የላቸውም። በገጠሮች ደግሞ የባሰ መሆኑን የዓለም ባንክ አሃዞች ያመለክታሉ። አሁን ግን ዓለም አቀፍ የኤነርጂ አገልግሎት እንደሚለው ሁኔታዎች እየተለወጡ ነው። የኤሌክትሪክ ኃይል ለማግኘት የፀሐይ ፓነሎችን መጠቀም ከማናቸውም የታዳሽ ኤነርጂ ምንጮች ተጠቃሎ በበለጠ የፀሐዩ በፍጥነት እንዲያድግ ይጠበቃል። ንጹህ አስተማማኝና ተመጣጣኝ ዋጋ የሚጠይቅ የኤሌክትሪክ ኃይል ለብዙ ስደተኞች በር ከፍቷል። አምሽቶ ለመስራትና ለማጥናት እንዲሁም የንግድ መደብር ለመክፈት እድል ከፍቶላቸዋል። የተንቀሳቃሽ ስልክ ኤነርጂ የሚሞላበት ሱቅ ባለቤት የሆኑት ጆዜፍ ኳል ያብራራሉ። ቻርጀር ገዝቼ የእጅ ስልኮችን በ10 ሺሊንግ መሙላት ብጀምር ብዙ ሰዎች ይመጡና ስልካቸውን በመሙላት ገንዘብ አገኛለሁ የሚል ሐሳብ መጣለኝ። ማኅበረሰቡ የኤሌክትሪክ ኃይል ተደራሽነት የሌለው መሆኑን እሳቤ ውስጥ በማስገባት ነው ሐሳቡ የመጣለኝ። የካኩማ ፕሬዚደንት ዴቪድ ማአና ደግሞ በቤታቸው የፀሐይ ኤነርጂ ማስገባታቸው እንደጠቀማቸው ገልጸዋል። በመኖሪያ ቤቴ የፀሐይ ኤነርጂ ካስገባው ወዲህ በቤተሰቤ ብዙ ለውጥ አይቻለሁ። ልጆቼ ማጥናት ይችላሉ። የእጅ ስልካችንና ሬዲዮውን ለመሙላት ርቀት መሄድ አይኖርብንም። አሁን ሁሉንም ነገር ቤታችን ሆነን ነው የምናደርገው። ከ10 ዓመታት በፊት የተመሰረተው ቦክስ የተባለው የብሪታንያ የግሪድ ኃይል ኩባንያ 150 ሺ የሚሆን በፀሐይ የሚሰራ የቤት ኤነርጂ መሳሪያ ሸጧል። እንዲህ አይነቱ መሳሪያ የኤሌክትሪክ መብራት የሌላቸው ደንበኞች የቤቶቻቸውን መብራትንና አነስተኛ እቃዎችን በኤነርጂ ለማንቀሳቀስ ያስችላቸዋል። በሶላር ወይም በፀሐይ ኤነርጂ ንግድ ላይ የተመሠረትን በመሆናችን ካኩማን እንደ ገበያ መሠረት አድርገን እናያለን ምክንያቱም እዚህ የኤሌክትሪክ መብራት የለም የፀሐይ ኤነርጂ ኩባንያዎች የሉም መብራት ኃይል የሚያስፈልጋቸው ብዙ ሰዎች ደግሞ አሉ አንድ መቶ አርባ ሺህ የሚሆኑ ስደተኞች በካኩማ የስደተኞች ሰፈር ተጠለው ይገኛሉ ካኩማ የተመሠረተው እንደ አውሮፓ አቆጣጠር በ1992 ዓ ም ሲሆን የሱዳን ስደተኞችን ለመቀበል ነበር አላማው። አሁን ግን ሰፍቶ የኢትዮጵያ፣ የኤርትራ፣ የሶማሊያ፣ የብሩንዲ፣ የኮንጎ ዲሞክራሲያዊ ሪፑብሊክ፣ የኡጋንዳ እና የሩዋንዳ ስደተኞችን የሚያስተናግድ ትልቅ የስደተኞች ሰፈር ሆኗል። ካኩማ የስደተኞች ሰፈር በተባበሩት መንግስታት ድርጅት ከፍተኛ የስደተኞች ተወካይ ነው የሚተዳደረው የዓለም የምግብ ድርጅትን ዓለም አቀፍ የፍልሰት ድርጅትን ዓለም አቀፍ የመድህን ኮሚቴን የመሳሰሉት በርካታ የረድኤት ድርጅቶች ከተባበሩት መንግስታት ድርጅት የስደተኞች አገልግሎት ጋር በመተባበር ስደተኞቹ እንደሚረዱ ይታወቃል። በካኩማ ያለው የስደተኞች ኑሮ ቀላል እንዳልሆነ ተገልጿል። ስደተኞቹ ራሳቸውን ለመርዳት የሚያስችላቸው ብዙም እድል የለም። ከፍተኛ የሐሩር ሁኔታ፣ በኃይለኛ ነፋስ ምክንያት የሚነሳ የአፈር ማዕበል፣ የወባ በሽታ እንደሚፈራረቅበት ተዘግቧል። በካኩማ የስደተኞች ሰፈር የተጠለሉ ስደተኞች በሀገሪቱ እንደልባቸው ልባቸው ለመንቀሳቀስ አይችሉም። ከተባበሩት መንግስታት ድርጅት የስደተኞች አገልግሎትና በኬንያ መንግስት ፈቃድ ያስፈልጋቸዋል። አድማጮች፣ እዚህ ገደማ የፕሮግራም ማሳሰቢያ አለን። ለጥያቄው መልስ ኢትዮጵያ የዲሞክራሲ ለውጥ መጀመሯን ብትገልጽም በውስጥ ያለ መረጋጋት ተጋርጦባታል። በአሁኑ ወቅት በርስ በርስ ግጭት ከፍተኛ ቁጥር ያለው ሰው ተፈናቅሏል። ብዙ ሕይወትና ንብረትም እየጠፋ ነው። የሕግ የበላይነት ጠያቂ ሰልፎች በተደጋጋሚ በየቦታውም እየተደረጉ ነው። ኢትዮጵያ የጀመረችውን የለውጥ ጎዳናና የገጠማትን ችግሮች የሚገመግሙ የመፍትሔ ሐሳብ የሚያቀርቡ ምሁራንን ለጥያቄው መልስ ጋብዘናል። ጥያቄዎቻችሁን ላኩልን። ከዲላ ዩኒቨርሲቲ የታሪክ መምህር ዶክተር ቴዎድሮስ ኃይለማርያም፣ ቀድሞ የኢትዮጵያ ዲፕሎማትና የሕግ ባለሙያ የነበሩት ዶክተር ብርሃነ መስቀል አበበ ሰኝን፣ እንዲሁም በመቀሌ ዩኒቨርሲቲ የሕግ መምህር አቶ አመሃ መኮንን የፊታችን ሐሙስ ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን በኢሜይል ሆርን አት ቪኦኤ ኒውስ ዶት ኮም በስልክ ቁጥራችን 2022059942 የውስጥ መስመር አስራ አራት አድርሱን። በፌስቡክ ገጻችን ላይ አት ቪኦኤ አምሃሪክ ላይም አስፍሩ። ጥያቄዎቻችሁ ከፊታችን ሐሙስ በፊት ይድረሱን። ለጥያቄው መልስ አድማጮች፣ በመጨረሻ የጤና ፕሮግራም ይከተላል። ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ የተለያዩ የኢትዮጵያ ማኅበረሰብ ዝግጅቶች እየተዘወተሩበት መጥተዋል። ከመሰል ዝግጅቶች መካከል በቅርቡ የሁለገብ የጤና አገልግሎት ግብረ ሰናይ ሥራዎች ማስተዋወቂያ በተካሄደበት ሥነ ሥርዓት ላይ ተገኝቼ ነበረ። ሰፊ ሥነ ሥርዓት ነበረ። መሥራችና ግብረ ሰናይቱን ሐኪም አነጋግር ያለሁ። እኔ ሊሻን ካሳ እባላለሁ። ሐኪም ነኝ። በቨርጂኒያ በአሌክዛንድሪያ ከተማ የህክምና አገልግሎት ከፍተናል። ሁለገብ ጤና አገልግሎት የሚል ክሊኒክ ጀምረን የነጻ አገልግሎት ነው እኛ የምንሰጠው፣ ሰራተኞቹ ማለት ነው። ለኢትዮጵያውያን፣ ለኤርትራውያን እና አንዳንድ አፍሪካን ሲመጣሉ በተለይ ኢንሹራንስ ስለሌላቸው ወደ አሜሪካን ሀገር መጥተው ልጆቻቸውን ሲጠይቁ ህክምና የሚፈልጉ ወላጆችና ቤተሰቦች እኛ እንረዳቸዋለን ማለት ነው። የጤና ሽፋን ስለሌላቸው በዛ ምክንያት ነው። ስለዚህ ይሄኛው ነገር እንደሚያስፈልግ ስለገባኝ የኢትዮጵያ አገሬ በነጻ ያስተማረችኝ ስለሆነ ይህንን ደግሞ በዚህ ምላሽ ልከፍል ስለፈለግኩ ነው። በዚህ የተነሳ ሁለት ቀን በሳምንት የህክምና አገልግሎት በነጻ እኛ በበጎ ፈቃድ እየሰጠን ያለ ነው። የሚመጡት ታካሚዎች ደግሞ ትንሽ ክፍያ ይከፍላሉ። ለትናንሽ ወጪዎች ነ ማለት ነው። ዘጠና በመቶ የበጎ ፈቃድ ወይም ቮለንቲር የሚሰሩ ናቸው። አሁን ብዙም ያስፈልገን ሐኪሞች ያስፈልጉናል፣ ነርሶች ያስፈልጉናል። ነገሩን ወደ ሶስትና አራት ቀን ለማምጣት ስለፈለግን ነው እና አዌርነስ በሚል ፕሮግራም እናዘጋጃለን። በየሶስት ወሩ አንድ ጊዜ ማስታወቂያ መድረግ ነው ይሄ እና በተለይ ሰዎች ጤና ማለት የበሽታም አለመኖር ብቻ ሳይሆን የአካል የአእምሯዊ፣ የግንኙነት ሚዛናዊ ህይወት መመላለስ ማለት ነው ጤና ማለት በዛ ምክንያት ሰዎች በሽታ ብቻ ስለሌላቸው ጤነኛ ናቸው ማለት አልችልም። በአእምሯቸው ጭንቀት ኖሯቸው ትሮማ የስሜት ስብራት ኖሯቸው ያ በደም ብዛት ሊያሳይ ይችላል፣ በስኳር ሊመጣ ይችላል ሊያሳይ ይችላል። ያ ግን የመጀመሪያው ሩት ኮዝ የስሩ እና በዛ ምክንያት ያንን ክሊኒክ ጤና አገልግሎት ጀምረናል። መቼ ነው የጀመራችሁት? በ2012 ጀምረናል። አሁን ሰባተኛ ዓመታችን እያከበርን ነው። አሁን ያለሁት እኔ ብቻ ነኝ ሐኪም እና ሌላ አንድ ነርስ ፕራክቲሽነር ለመቅጠር ስለፈለግን ነው ይሄንም ፈንድሬዚንግ ማሰባሰቢያ ያደረግ ነው። ሶስት ቀን ለማድረግ ብለን ነው። እና በዛ ሌሎች ሐኪሞች በበጎ ፈቃድ ማገልገል የሚፈልጉ ታወቋቸው አሉ። ግን በጣም ከባድ ነው። እሺ ይሉኛል፣ ግን እውነተኛውን ነገር እስኪ መቼ ነው የምትመጡት ሲባል መምጣት ያቅታቸዋል። እና የውሳኔ ነገር ነው እንጂ ማንም ሰው ማድረግ እንደማይችል ገባኝ። ጥሪ አርጌ ስለያዝኩት ነው ይሄ ለእኔ ከላይ አምላክ የጠራኝ ነገር ስለመሰለኝ ስላመንኩበት ነው ይሄንን ማድረግ የጀመርኩት እንጂ በጣም በዚህ ሀገር ሐኪም ሆኖ የነጻ ሰርቪስ ለመስጠት የገንዘብ ፈተና አለ። ከገንዘብ ጋር ያያይዘናል፣ በጣም ምክንያቱም ገንዘብ ይገኛል በሕክምና እና፣ ያንን ጊዜን በነጻ መስጠት ይሻላል ወይስ ገንዘብ ባገኝበት ይሻላል የሚለው ነገር፣ ያንን ማለፍ መቻል አለብን። እኔ የውስጥ ሐኪምና አዲክሽን፣ የሱሰኞች ጥናት ነው ያገኘሁት ሙያ ነው። አሜሪካ ውስጥ ብዙ ብር ሊያስገኝ የሚችል ሙያ ነው። በዚህ እንግዲህ ሁለት ቀን በሳምንት ውስጥ አምስት ቀን ነው የምሰራው። ከአምስት ቀን ውስጥ መደበኛ ስራዬን አምስት ቀን ነበር የምሰራው፣ ግን ውሳኔ ያደረግኩኝ ሶስት ቀን ይበቃኛል ብዬ በሶስት ቀን በማገኘው ገቢ በቂ ኑሮ መኖር ይችላለሁ። ከዚህ በኋላ የሚያስፈልጉኝ ነገሮች ምንድን ናቸው ብዬ አሰብኩኝ። ያሉኝን መኪናዎች ቢኤም ደብሊውን ሸጥኩት እና ትንሽ አነስ ያለ መኪና ገዛሁ ምክንያቱም ወጪዎችን ለመቀነስ ስለፈለግኩኝ እና ለሄኛውን ደግሞ በወር እስከ ሁለት ሺ ብር ቱ ታውዘንድ ዳለር ድረስ ኮንትሪቢዩት ማድረግ አለብኝ ለክሊኒኩ ራን ለማድረግ ሁለት ሺ ብር ከኪሴ ያወጣለሁኝ ለኪራይ ና ለዩቲሊቲ ለዛ ሁለት ሺ ሁለት ሺ ብር ከኪሴ ነው የማወጣው ከሱ በተጨማሪ ከበጽም በነጻም ከመስጠት ሌላ እነዚህ ደግሞ መደጎም መቻል አለብኝ፣ ይሄ ራን ለማድረግ ስለዚህ ሌሎቹ እንዲረዱ እንፈልጋለን። የቀረውን እና አንድ ጊዜ ብቻዬን ና አንድ ሊደር ሊደር የሚሆነው ሰክሰስፉል የሚያደርገው ተከታዮች ሲኖሩት ነው። ተከታይ ስለሌለኝ አሁን ተከታይ እንዲኖረኝ ነው አሁን በጣም የምታገለው ያለሁት። ሰው ይታከማል በሳምንት በነዛ እንግዲህ በሁለት ቀናት ውስጥ ሁሉ ጊዜ ሁለት ሀፍ ደኝ ነው የምሰራው ምሰጠው በዛ ውስጥ በአንድ ቀን አስራ አምስት በሽተኛ ያለው ማለት ከቱ እስከ ሲክስ ባለው ማክሰኞ ና ሀሙስ ከስምንት ሰዓት በአበሻው እስከ አስራ ሁለት ሰዓት ድረስ እስከ አስራ አምስት እስከ ሀያ በሽተኛ እናያለን አያለሁ በአንዱ ቀን ማለት ነው። እስከ አርባ በሽተኛ በአንዱ ግማሽ እስከ ሀያ በሽተኛ ያለው በጣም ብዙ በሽተኛ ነው የሚመጣው እና መሯሯጥ ስላለው የቀጠርኳቸው ነርሶች አሉ። እነሱ ስክሪን ያደርጉልኛል። እና ከነሱ ጋር አብረን አራት ሰዓት አምስት ሰዓት ይባል እንጂ እስከ ስድስት ሰዓት ቆያለሁኝ። ጊዜው ስለማይበቃ ነርሶቹ ብዙውን ስራ ይሰሩልኛል። የህክምናውን እጨርሳለሁ ማለት ነው የመድኃኒቱን። ኢንተርናሽናል እንደዚህ አይነት ዝግጅቶችን ከዚህ በፊት አዘጋጅተ በየአራት ወሩ የግንዛቤ ማስጨበጫ የሚል ትምህርት አለን። ዶክተር ልሻንን አመሰግናለሁ። በሌላ ዝግጅት ደግሞ ቀሪ መልእክቶችና ሥራዎቻቸውንም ይዤ እመለሳለሁ። ነገ እንመለሳለን። አሁን የትግርኛው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።